የተፈጥሮ አካባቢ የፓን አፍሪካን የከባቢ አየር ፍትህ ጥምረት ወይም ፓጃ የተባለው የሲቪል ማህበራት ስብስብ በካታር የሚካሄደው ቀጣይ የመሪዎች ስብሰባ የአፍሪካ ጥቅም የሚጠበቅበት ይሆን ዘንድ ከወዲሁ ጥሪ አቅርበዋል። በሂልተን ሆቴል የተሰጠውን መግለጫ የተከታተለው እስክንድር ፍሬው ከጥምረቱ አመራሮች አንዱ የሆኑትን አነጋግሯል። የአህጉሪቱን ሲቪክ ማኅበራት ያሰባሰበው የፓን አፍሪካን የከባቢ አየር ፍትህ ጥምረት በተለይ ዋነኛ በካይ ከሚባሉት ያደጉ ሀገራት አንጻር ጠንከር ያሉ አቋሞችን ሲያራምድ ቆይቷል። በተለያዩ ሀገራት ከተካሄዱ የመሪዎች ስብሰባዎች ጎን ለጎንም ድምፁን ሲያሰማና ፍትህ ሲጠይቅ የመጀመሪያው አይደለም። ያደጉ ሀገራት የበካይ ጋዝ ዋነኛ ተጠቂ የሆነችውን አፍሪካ ሊክሱ ተመጣጣኝ ዋጋም ሊከፍሉ እንደሚገባ በሰሞኑ መግለጫም አመልክቷል። በኳታር ዶሃ ከሚካሄደው ስብሰባ ቀደም ብሎ መግለጫ መስጠት ለምን አስፈለገ? ዶክተር ሀብተ ማርያም አባተ የኢትዮጵያ ሲቪክ ማህበራት ማህበረሰብ ጥምረት ተባባሪ ሊቀመንበር፣ በአፍሪካ ደረጃም የኮሚቴው አባል ናቸው። አቋም የሚወጣው እንግዲህ ኳታር ላይ የዓለም መንግስታት መሪዎች ተሰባስበው የሚወስዱት እርምጃ አለ እና ያ እርምጃ በአሁኑ ሰዓት እየተሰራ ነው፣ በተለያየ ደረጃ እና የእኛን አቋም ሳያንጸባርቅ እነሱም እየተዘጋጁ ነው። እነሱም በየደረጃቸው እየተዘጋጁ ስለሆነ እዛ ዝግጅት ውስጥ የእኛ ሀሳብ እንዲገባ ለማድረግ ቀደም ብለን እያሳወቅ ነው ያለ ነው። መቼ የሚካሄደው የኳታሩ ስብሰባ? ዛሬ ይፋ ያረጋችሁትን አቋምስ ከመገናኛ ብዙሀን በተጨማሪ በምን መልኩ ነው እንዲደርሳቸው የምታደርጉት? በዚህ ስብሰባ ላይ የሚገኙ መሪዎች የተለያዩ ፕሮግራሞች ይዘናል። አንዱም በቀላሉና በአጭር ጊዜ ብዙ ህዝብ ሊያዩ የሚችለው በሚዲያ በኩል እንዲደርስ ማድረግ ነው። ሌላ ደግሞ በአካል እየተገኘን በተለይ ችግሩን ፈጠሩ የምንላቸውን በኢኮኖሚ የገሰገሱ የምዕራብ ሀገሮችን በቦታው ድረስ ሄደን የሲቪክ ማህበረሰባት አማካኝነት ሊሰሙን በሚችሉ በተለያዩ አካላት አማካኝነት ሀሳባችንን ለመግለጽ እየተዘጋጀን ነው። በቅርብ ጊዜ ወደ አሜሪካና ወደ ካናዳ እንንቀሳቀሳለን። ይሄ አንዱ ነው። ሌላ ደግሞ ይሄ የኳተሩ ስብሰባ ውሳኔ በተለያየ ደረጃ ነው እየተዘጋጀ ያለው። በእነኚህ ቦታዎች ሁሉ እየተገኘን የእኛ አባላት እየተገኙ በተለያየ መንገድ አቋማችንን እያንጸባረቅን እንገኛለን እንዲሁም ደግሞ በወልድ ዋይ ዌብ ፖስት እናደርገዋለን። በዚህም መንገድ አቋማችንን ብዙዎቹ ያውቁታል ብለን እናስባለን ስለዚህ የኛ ሀሳብ ደጋፊዎች ከደቡብ ንፍቀት ክበብ ብቻ ሳይሆን በሰሜንም ያሉ የሲቪክ ማህበራት ሀሳብ ሁሉ ለድሀ ህዝቦች እነሱ ባልፈጠሩት ችግር የገፈቱ ቀማሽ በሆኑት ላይ የሚደርስባቸውን ችግር ፍትሐዊ አይደለም ብለው የሚታገሉ በሰሜንም ያሉ የሲቪክ ማህበረሰባት እና የተለያዩ ተራማጅ ድርጅቶች ስላሉ የእነሱን አጋጅነት እየተጠቀምን ሀሳባችን በስፋት እንዲዳረስ ለማድረግ ጥረት እናደርጋለን የኮፐንሃገን ን ስብሰባ ብዙ ሰው ያስታውሰዋል ምናልባትም ብዙ እርምጃ ወደፊት የተሄደበት ነው የሚሉ ወገኖች አሉ የተለያየ አንጸባርቋል። የኳታሩ ከኮፐንሃገኑ ጋር እያነጻጸሩ ይንገሩኝ። ጠንከር ያሉ ውሳኔዎች የሚወሰኑት በኳታሩ ነው ከኮፐንሃገኑ የበለጠ። ኮፐንሃገን ላይ ከፍተኛ ጉጉት ነበር በየትኛውም የህብረተሰብ ክፍል ውስጥ። ከኮፐንሃገን ሁለት ዓመት ቀደም ብሎ የባሊ አክሽን ፕላን የሚባለው የወጣው የድርጊት መርሃ ግብር የሚያሳየው የነበረው ይሄ ለ20 ዓመታት ያህል አለም ሲደራደርበት የነበረው የአየር ጸባይ ለውጥ ድርድር መቋጫ ያገኛል ተብሎ ነበር ኮፐንሃገን ላይ የሚጠበቀው። ስለዚህ ለመጀመሪያ ጊዜ ከዛ በፊት የዓለም መንግስታት ወደ 15 ጊዜ ተሰብስበዋል ኮፕ 15ኛው ነው ነው ነገር ግን ከነኝ ሁሉ ብዙ ሄድ ኦፍ ስቴቶች የተገኙት ኮፐንሃገን ላይ ነበር የአሜሪካውን ፕሬዚዳንት ጨምሮ የአሜሪካውን ፕሬዚዳንት ጨምሮ ስለዚህ እዛ ላይ ይገኛል ተብሎ ይጠበቅ የነበረው ይቋጫል ተብሎ ይታሰብ የነበረው የህይወት መቅጠፍ እያደረሰ ያለው የአየር ጸባይ መለወጥ ይገደባል ወይም ደግሞ ወሳኝ ውሳኔዎች ይካሄዳሉ ተብሎ ሲጠበቅ ነገር ግን ባልተጠበቀ መንገድ ኮፐንሃገን ውጤት አላሳየም ውጤት አላሳየም የሚባለው በአብዛኛው ግን በሲቪክ ሶሳይቲዎቹ በኩል ነው ይመስለኛል ኢቨን በመንግስታት እናንተን አቋም ነው እየነገራችሁን እኔ የምናገረው እርግጥ የሲቪክ ማህበረሰቡ አቋም ነው ነገር ግን መንግስታትም ይጋሩታል ይሄንን ሀሳብ። አብዛኛው ጂ77 ፕላስ ቻይና የሚባለው ግሩፕ ለምሳሌ ወደ 137 የሚሆኑ ታዳጊ ሀገሮች ያሉበት፣ ሁሉም ደስተኞች አይደሉም በኮፐንሃገን ውጤት። ስለ ኮፐንሃገን ካወራን አይቀርም የቀድሞው የኢትዮጵያ ጠቅላይ ሚኒስትር አቶ መለስ ዜናዊ እዛ የተገኘውን ውጤት በማስመልከት በፓርላማ ጭምር የሰጡትን ማብራሪያ እናስታውሳለን። እና ምናልባትም ውጤቱ ያን ያህል ያነሰ ነው የሚል ነገር ከእሳቸው ማብራሪያ የሰማን ስላል መሰለኝ ነው የአፍሪካ መንግስታት ከእናንተ በተለየ ውጤት ተገኝቷል ፣ መጠነኛ ብለው ያስባሉ የሚል ነገር ስላደረብኝ ነው። እስቲ እሱን ያስታርቁልኝ እርስዎ ካሉት ነገር ጋር። እንግዲህ የአየር ጸባይ ለውጥ ችግር ተቀረፈ የምንለው ቅድም ልንድል እንደሞከር ነው የአማካይ የሙቀት መጠን ቢበዛ ከአንድ ነጥብ አምስት እንዳያልፍ የሚያስችሉ ውሳኔዎች ከተላለፉ ነው። ነገር ግን ኮፐንሃገን ላይ ሁለት የሚል ነው የተወሰነው። ሁለት አማካይ የሙቀት መጠን የዓለም የሙቀት መጠን ሁለት ሆነ ማለት አፍሪካ የነዛን እጥፍ ነው ከሶስት ዲግሪ ሴንቲግሬ በላይ ነው። ከሁለት ዲግሪ ሴንቲግሬ በላይ የሆነ ሙቀት ደግሞ ለየትኛውም ህይወት ለዕጽዋትም ሆነ ለእንስሳት ወይም ለሰው ህይወት አደገኛ መሆኑ ይሄ የሳይንቲስቶች ፓነል ኦን ክላይሜት ቼንጅ አይፒሲሲ የሚባለው ደጋግሞ ያወጣው ነገር ነው። ስለዚህ በተለይ አፍሪካን የሚያስደስት ነው ብለን አንጠብቅም። ጠቅላይ ሚኒስትሩም ያስደስታ አላሉም ነው የሚሉኝ። የኢትዮጵያ ጠቅላይ ሚኒስትር እንግዲህ ከኮፐንሃገን ሶስት ወራት ቀደም ብሎ በጣም ደስ የሚል አቋም ነበር ያስተላለፉት እዚህ ኢሲኤ ላይ፣ የእኛን ህይወታችንን አደጋ ላይ የሚጥል ውሳኔ የሚወሰን ከሆነ ቁጥራችንን ተጠቅመን ረግጠን እንወጣለን ስብሰባውን የሚል ነበረ። እና ከዛ ያልተናነስ እርምጃ ነው ማለት ይቻላል ኮፐንሃገን የተወሰደው። እንግዲህ እና በብዙ የአፍሪካ መሪዎች እኔ ደስተኝነታቸውን እንዳላሳዩ ነው የምረዳው። በአፍሪካ ህብረት ጭምር ተወክለው የአፍሪካን ልኡካን ቡድን መርተዋል፣ የቀድሞ ኢትዮጵያ ጠቅላይ ሚኒስትር የኢትዮጵያ መሪ ነበሩ፣ የሚወክሉት በክላይሜት ኮንፈረንሶች ላይ ለማለት ነው። የአሁኑ ጠቅላይ ሚኒስትር ያን ቦታ ይተካሉ ወይስ እንደገና ነው አፍሪካውያን ተሰብስበው ሌላ መሪ የሚመርጡት? ያንን አፍሪካን ወክሎ የሚደራደር የአፍሪካን ልኡካን ቡድን የሚመራ ሰው ማለት ነው። እናንተ ባላችሁ መረጃ እንደኔ ግምት እንግዲህ የተመረጠችው ኢትዮጵያ ነች እንጂ ግለሰቦች አይደሉም። ስለዚህ ኢትዮጵያን የመራ አካል ጊዜው እስካለቀ ድረስ ይመራሉ ብዬ አስባለሁ። ስለዚህ በኳታሩ ስብሰባ ላይ የአፍሪካን ልኡካን ቡድን የሚመሩት አዲሱ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ይሆናሉ ብለው ይጠብቃሉ? በእርግጠኝነት የማውቀው ነገር በ ኦፊሻል የተነገረ ነገር የለም፣ ግን ይሆናሉ ብዬ ነው የምጠብቀው ምክንያቱም እስከሚቀጥለው ዓመት ድረስ በአፍሪካን ዩኒየን ኢትዮጵያ ነች የተመረጠችው። ስለዚህ የአሁኑ ጠቅላይ ሚኒስትር ይሆናሉ ብዬ ገምታለሁ። ዓለም አቀፉ ጉባኤ በኳታር ዱሃ የሚካሄደው እንደ አውሮፓውያን አቆጣጠር ከህዳር 26 እስከ ታህሳስ 27 2012 ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ